Voice of America። የሚያንማር የጸጥታ ኃይሎች በሮሂንጋ እስላሞች ላይ የፈጸሙትና ተጨባጭ ሪፖርቶች የተገኙበት የመብት ጥሰት ነጻ ምርመራ ልካሄድበት ያስፈልጋል ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጥሪ አቀረበው። ውጭ ጉዳይ ሚኒስትሩ ቀድሞ በርማ በምትባለውና በዛሬቱ ሚያንማር ባደረጉት የመጀመሪያ ጉብኝታቸው ከሀገሪቱ ጠቅላይ ጦር አዛዥ ጋር ከመገናኘታቸውን በላይ የመንግስቱ አካል ከሆኑት ኦንግ ሳን ሱ ቺ ጋርም በጋራ ጋዜጣዊ መግለጫ ሰጥተዋል። የአሜሪካ ድምፅ ሬዲዮ የዲፕሎማሲ ዘጋቢ ሴንድ ሻይን ከውጭ ጉዳይ ሚኒስቴር የላከችውን አጭር ዘገባ አዲስ አበባ ያቀርበዋል። ሁማን ራይትስ ዎች በሪፖርቱ የዘር ማጽዳት ዘመቻው በልጃገረዶችና ሴቶች ላይ አስገድዶ መድፈርን እንደሚያካትት አመልክቶ የጸጥታ ኃይሉ የሮሂንጂያን ጠቅላላ ሴቶች ያሸበረ ዘግናኝ የመብት ጥስ አስፈጽሟል ሲል አትቷል። የሂውማን ራይትስ ዎች ተመራማሪው ስካይ ዊለር ብዙዎቹ ያነጋገርኳቸው ሴቶችና ልጃገረዶች ወሮበላ ወንዶች አስገድደው የደፈሯቸው ናቸው። በምርመራዊ ውስጥ ከተካተቱት ከዘጠኙ ወይም ከአስሩ ወንጀለኞች መካከል ብዙ ወታደሮችም አሉባቸው። የሂዩማን ራይትስ ዎች ቪዲዮ እንደሚያሳየው ብዙዎቹ የሮሂንጂያ ግዳጅ ወሲብ ሰለባዎች ተመሳሳይ ታሪክ አላቸው። ከነዚህ መካከል አንዷ ታናሽ እህት አለችኝ። አብረን ልንሸሽ ና ልናመልጥ ሞክረን በወታደሮች ተያያዝን። ቤት የጀርባ ወስደውን ሲያበቁ አስገድደው ደፈሩን። የሞትኩ ያህል ነው የተሰማኝ። ህሊና ያን ሳትኩት። የሰብአዊ መብት ተከራካሪው ድርጅት የሁማን ራይትስ ዎች ሪፖርት ይፋ የሆነው የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያንማርን ለመጀመሪያ ጊዜ ለመጎብኘት ወደዚያች አገር እንደገቡ ነበር። ውጭ ጉዳይ ሚኒስትሩ የዘር ማጽዳት የሚለውን ሐረግ ባይጠቀሙም በአናሳዎች ላይ አስከፊና ዘግናኝ የመብት ረገጣ እንደሚካሄድና ይህም ዩናይትድ ስቴትስን በእጅጉ እንደሚያሳስባት አልሸሸጉም።